በትግራይና በአማራ ክልሎች ሕዝብ መካከል ጦርነትና ግጭት እንዲኖር የጠብ አጫሪነትና ትንኮሳ የሚፈጽሙ የትግራይ ክልል አመራር አባላት ከድርጊታቸው እንዲቆጠቡ የአማራ ክልል ምክር ቤት አሳስቧል። ትላንት የተጀመረው የአማራ ክልል ምክር ቤት መደበኛ ጉባኤ በዝግ ሲመክር የዋለው የክልሉን ሰላምና የጸጥታ ሁኔታ ሲሆን የቀረበለትን ሪፖርት ገምግሞ ውሳኔ አሳልፏል። አስቸር ምስጋናው ዝርዝሩን ይዛለች። የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የስራ ዘመን አስራ ሁለተኛ መደበኛ ጉባኤውን ትላንት ጀምሯል። ጉባኤው የትናንትናው ውሎውን በዝግ ሲመክር የዋለ ሲሆን አመሻሹን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ መግለጫ ሰጥተዋል። ጉባኤው በትናንትና ውለው የክልሉን የሰላምና የጸጥታ ሁኔታ የቀረበለትን ሪፖርት ካደመጠና ከገመገመ በኋላ ጠንካራ ውሳኔዎችን እንዳሳለፈ ነው ጽህፈት ቤት ኃላፊው የተናገሩት። በተለይ በአሁኑ ሰዓት በአማራና በትግራይ ሕዝቦች መካከል የነበረውን መልካም ግንኙነት በማሻከር ጦርነትና ትንኮሳ እየፈጸሙ ላሉ የትግራይ ክልል አመራሮች ከድርጊታቸው እንዲቆጠቡ አቶ አሰማህኝ አስረስ መግለጫ ሰጥተዋል። በሁለቱ ሕዝቦች መካከል ግጭት ለመፍጠር አንዳንድ አካላት እያደረጉ ያሉት ድርጊት በአማራ ክልል ምክር ቤት ምንም አይነት ተቀባይነት እንደሌለው ገምግሟል። በዚህ ረገድ ከትግራይ ክልል አመራሮች በኩል የጦርነት ቅስቀሳዎች፣ ሰፊ ወታደራዊ ዝግጅት፣ ወደ አማራ ክልል አዋሳኝ አካባቢዎች ሰራዊት የማቅረብ እና አንዳንድ ፀባጫሪ አካሄዶች በአስቸኳይ እንዲቆሙ ከዚህ ድርጊታቸውም እንዲቆጠቡ ምክር ቤቱ አጽንኦት ሰጥቶ አሳስቧል። ከዚህ አልፎ በትግራይ ክልል እና በትግራይ ክልል መሽገው የመሸገው በተለይ በለውጡ የተገፋው ስልጣኑን ያጣው የመቀሌው ቡድን ጦርነት ለመለኮስ ወይም ግጭት ለመፍጠር ቢፈልግ እንኳ ሰላም ወዳዱ የትግራይ ሕዝብ ዝም ብሎ ይመለከተዋል ብለን አናምንም ምክንያቱም ከጦርነት የሚገኝ ምንም ነገር ስለሌለ የጦርነት ውጤቱ ጥፋት ነው። የጦርነት ውጤቱ ውድመት ነው። ከጦርነት የሚያተርፍ አካል የለም። በታሪክም በብዙ የጦርነት ታሪኮቻችን ያተረፍነው ነገር የለም። ምክር ቤቱ ትናንት ባወጣው መግለጫ ላይ በመነሳት በተለይ በትግራይና በአማራ ክልል አዋሳኝ ድንበሮች አካባቢ እየሰፈረ ስላለው ጦርና በትግራይ አመራሮች በኩል እየተሰነዘረ ያለውን የጠባጫሪነት ቅስቀሳ በተመለከተ የክልሉን መንግስት አቋም ለመጠየቅ ወደ ትግራይ ክልል ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ በተደጋጋሚ ስልክ ብደውልም መልስ ማግኘት አልቻልኩም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።